አቶ ዘነበ ገብረ ማርያም በንግድ ስራ የሚተዳደሩ ናቸው። በኢትዮ ቴሌኮም አገልግሎት ላይ ያላቸውን ቅሬታ እንዲህ ገልጸውልናል። አይሰማህም አንዱ አንድ ጋር ስትደውል መልሶ የራሰ ድምፅ ነው የሚያሰማ ዘግተ መልሰ ስትደውል እንደዚህ የመቆራረጥ ችግር አለው እና እንዲያ ጠገበ ሆኖም ደውል ህልት ከአገልግሎት ስጭ በስጫ ውጭ ነው ያለው ይልል የመሳሰሉትን ከፍተኛ ችግሮች አሉብን። የአዲስ አበባ ከተማ ነዋሪ የሆነው ወጣት ሚካኤልም በአገልግሎቱ ጥራት መጓደል ላይ ያለውን ቅሬታ እንዲህ ሲል ይናገራል። በጣም በተደጋጋሚ እንደውም አንዳንዴ የቤተሰብ እንዲህ መኪናም እየነዳ ኖር ስብሰባዎች ላይ ሆነን የሀገር ውስጥ ስልክ መስሎን በኋላ እናነሳለን ብለን ኖርማሊ ስንገባ ስንደውል አይወጣም። ግን እነሱ መልሰው በዛው ስልክ ተደውሎልን ስናነሳ የቤተሰብ ነው እነሱ ከዛ ይሉን አይ እኛ ቀጥታ ምንደውለው በውጭ ስልክ ነው እናንተ ጋር ለምሮ በሀገር ውስጥ የሚወጣው ይሉናል። ጥራት ላይ የመቆራረጥ አለ። ሁለተኛ ቆመ ኖርማሊ ኔትወርክ አንተ ጋር ክፍት ሆኖ ሰዎች ደውለው ላተው ግን አሳውቀኝ። ይሄ አዲስ የመጣው ስምንት ሀያ አራት ነው መሰለኝ በተለምዶ የሚባለው እሱም ይገባል መቆራረጣል አለ ኔትወርክ ያለበት ቦታ ላይ አንተ አርተጋር ፉል ይላል፣ ሰዎች ግን ሲደውሉላ አያገኙም። በችግሮቹ መንስኤ ጉዳዮች ላይ ከኢትዮ ቴሌኮም የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አብዱራሂም አህመድ ጋር ቆይታ አድርገናል። እኮ ለምሳሌ እኮ መኖር ከመሰረተ ልማቱ ከኔትወርኩ ከኢንፍራስትራክቸሩ ጋር የሚገናኝ አይደለም፣ ከቀፏችን ጋር የሚገናኝ ነው። ማለት የራሴን ድምፅ መልሶ የመስማት ነገር። ሁለተኛ ሰው አንተ አጠገብ ሆኖ ሊያገኙት አይችሉም የሚለው ከሚጠቀመው ተጠቃሚ ብዛት ጋር የሚገናኝ ነው። ለምሳሌ እኔ እናንተ አንድ ቦታ ሆነን አጠገባችን ያለው አንቴና ያው በአንቴና ነው በሬዲዮ ሞገድ ነው ይሄ አገልግሎቱ የሚሰጠው እና ያ ሬዲዮ ሞገድ አንቴና ለምሳሌ መርካቶ ብዙ ሰው ያለበት ቦታና ጥቂት ሰው ያለበት ቦታ ለምሳሌ እንጦጦ ብንሄድ ሁለቱም አንቴና ተመሳሳይ አገልግሎት ነው የሚሰጡት። ነገር ግን ብዙ ሕዝብ የሚጠቀም ሕዝብ ለምሳሌ መርካቶ የሚታወቅ ነው በጣም ብዙ ሕዝብ ነው የሚጠቀመው። እና እኔ እናንተ እዛ መርካቶ መሀል ቆመን ወደ አንተ ስደውል ሊያገኟቸው አይችልም ቢል የሚደንቅ አደል? ምክንያቱም ምንድን ነው ተመሳሳይ ሪሶርስ ነው እኔ እናንተ የምንጠቀመው። ለአምስት ሺህ ህብረተሰብ እንዲጠቀም የቆመ አንቴና ከሆነ መርካቶ ለምሳሌ አስር ሺህ ከሆነ ሪሶርስ ነው ሼር የሚደረግ ነው ስለዚህ ሁሉም ያንን አንቴና ነው የሚጠቀመው። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ከውጭ በሚመጡ ጥሪዎች እየታየ ያለው ችግር በተመለከተም ተከታይን ብሏል አቶ አብዱራሂም። በአንድ ሀገር ውስጥ ያለ በመደበኛነት በህጋዊነት የተዘረጋው መስመር እያለ ከዛ ውጭ በህገ ወጥ መንገድ የተዘረጋ የቴሌኮም መስመር ማለት ነው። ይሄ በአጭሩ ቋንቋ ምን ማለት ነው? ከውጭ ሀገር ሲደወልልን የሚደወለው ለምሳሌ ከሰሜን አሜሪካ ሊሆን ይችላል፣ ከሩቅ ምስራቅ ሊሆን ይችላል፣ ከአረብ ሀገራት ሊሆን ይችላል። ግን ኢትዮጵያ ሆነን የሚመጣልን ግን በሀገር ውስጥ ቁጥር ነው። ይሄ ማለት ምንድን ነው? ይሄ የሚሰራው እንዴት ነው? ትልቅ የቴሌኮም ማጭበርበር ወንጀል ስራ ስራ ነው። ይሄ ማለት ነው። ይሄ እንግዲህ ከተቋም ጉዳይ ወጥቷል። ይ ይሄ ግብረ ኃይል ፌዴራል ፖሊስ፣ የኢንፎርሜሽን ኔትወርክ ሴኪሪቲ ኤጀንሲ፣ ሀገሪቱ የጸጥታና የደህንነት መስሪያ ቤት እና ኢትዮ ቴሌኮም በጋራ የሚሰሩት ስራ ነው። ይሄ ግብረ ኃይል ካለፉት ሁለትና ሶስት አመታት ጀምሮ ብዙ ኦፕሬሽኖች አካሂዷል። እነዚህ ኦፕሬሽኖች ብዙ ውጤቶች መጥተዋል። አንደኛ ብዙ ህገወጥ መሳሪያዎች በቁጥጥር ስር ውለዋል። ሁለተኛ ደረጃ ብዙ ህገወጥ ሰዎችም በቁጥጥር ስር ውለው ፍርድ ቤት ቀርበው ውሳኔ ተሰጥቶባቸዋል። ሶስተኛ ደረጃ ደግሞ በመላው ሀገሪቱ ትልቅ ንቅናቄ ፈተዋል። በየክልሉ በተመሳሳይ መልኩ የተደራጁ ግብረ ኃይል ትልቅ ስራ ሰርቷል። ኦፕሬሽን አሁንም እየሰራ ነው ያለው። የኢትዮ ቴሌኮም የተወዳዳሪነትና ጥራት እንዲሁም አቅምን ያላገናዘበ የአገልግሎት ክፍያ ብዙዎች ዘርፉ በመንግስት በብቸኝነት በመያዙ መሆኑን ይተቻሉ። ለዲ ዳብልዩ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም